የመገናኛ ብዙሃን በተለይ የማህበረሰብ የመገናኛ ብዙሃን ያላቸውን ሚና ነው የምንገመግመው። አሁን ባለንበት በአሁኑ ሰዓት ወደ ሶስት መቶ ሀምሳ ሚሊዮን ፎቶዎች ናቸው ፌስቡክ ላይ በየዓመቱ እየወጡ ያሉት። እነዚህ ፎቶግራፎች ደግሞ ዜጎች ከያሉበት ቦታ እያነሱ እርስ በርስ ከጓደኞቻቸው ጋር መረጃ የሚለዋወጡበት ነው። እንግዲህ በአንድ ምስል ሊተላለፍ የሚችሉ መልእክቶችን አስቡ። በዓለም ውስጥ ከተወሰዱ ፎቶግራፎች ሀያ አምስት በመቶ የተወሰዱት ባለፉት ሁለት አመታት ነው። እነሱም የማህበረሰብ የመገናኛ ብዙኃን ላይ ነው ያሉት እና የዛሬው ውይይታችን አትኩሮት የሚሆነው የማህበረሰብ የመገናኛ ብዙኃን አሁን ባለንበት ኑሮ ውስጥ በተለይ ደግሞ በኦሮሚያ እየተከናወኑ ያሉ ወጣቶችን ያሳተፉ እንቅስቃሴዎች ውስጥ ምን ሚና አላቸው የሚል ውይይት ለማድረግ ነው። እዚህ ስቱዲዮዋችን እንግዶች አሉን። ቀዳሚ ጌታቸው፣ አንተ ራስህን አስተዋውቅና የፌስቡክ ገጽህን ንገረን። ጌታቸው ጉተማ፣ የፌስቡክ ስሜ ፈተንሳይሉ። እናመሰግናለን። እዚህ ደግሞ ስቱዲዮ የስራ ባልደረባችን ትዕግስት ገሚያለች። ትዕግስት፣ እስኪ ስለ ራስሽ ጥቂት በይ። አይ ትዕግስት ገሜቴ፣ ራዲዮ ሰገል አሜሪካ ያራ እንግዲህ የኦሮሚያ እኛ ዝግጅት ውስጥ ስለምሰራ እዚሁ በአፋን ኦሮሞ ከሚተላለፍ ፕሮግራም ዌብ ፕሮዲውሰር ነኝ የፌስቡክ ስሜ ትግስት ገሜ በጣም ጥሩ ጌታቸው አንተ ሁልጊዜ ፌስቡክን ትጠቀማለህ ምን ያህል ጊዜ ትቆያለህ ፌስቡክ ላይ እንደው በቀን ምን ያህል ጊዜ ታጥፋለህ? በቀን በእውነት ከድሮቹ በባስ አሁን ሶስት ወሮቹ ላይ እስከ አስራ ምናምን አስራ ስድስት ሰዓት አንዳንዴም ከ24 ሰዓትም ክፍት የመሆኑበት አለ። ምንድን ነው የምትሰራው? የምሰራቸው ነገሮች አሁን በሀገር ቤት ውስጥ መንግስት እየወሰደ በኦሮሞ ሕዝብ ላይ እየወሰደ ያሉትን ነገሮች በጣም እከታተላለሁ። ብዙ ፎቶዎች ናቸው ፌስቡክ ላይ እየወጡ ያሉት፣ በጣም በርካታ ፎቶዎች በየቀኑ ከየከተማው። ማን ነው እነዚህን ፎቶዎች ፌስቡክ ላይ የተለያዩ መገናኛ ብዙኃን ላይ የሚያወጣቸው? እንግዲህ ግፉ የሚደርስበት ሕዝብ ነው ከህዝቡ ጋር ያሉ እየሆነ ያለውን በወቅቱ ቶሎ ለዓለም ህዝብ ወይ ደግሞ በውጭ ዓለም ለሚገኙት በሶሻል ሚዲያ ላይ እንድ ደርስ የሚያደርጉት እዛው ላይ ሬሳ እየተሞድ እየገደሉ ገና ጣረሞት ላይ ያሉ እያነሱ ቪዲዮ እያነሱ ቪዲዮ የሚመቻቸው ከሆነ አሊያም ፎቶ እያነሱ ያደርጋሉ ያንን ያላየው እንዲያይ ማድረግ ነው ማለት ነው። እንግዲህ ሁላችሁም በፌስቡክ ላይ እንደተመለከታችሁት በየጊዜው ከየቦታው ነው ፎቶዎች እየተለጠፉ ያሉት። ይሄ ደግሞ ይህንን የኦሮሚያ ተቃውሞን ለየት ያለ ተቃውሞ አድርጎታል። ከዚህ በፊት ተቃውሞዎች በሚነሱ ጊዜ ዓለም አቀፍ የሬዲዮ ጣቢያዎች ሲዘግቡት ወይ ደግሞ መንግስት ሁኔታውን በኢትዮጵያ ቴሌቪዥን እስኪያሳይ ድረስ ሰው አይሰማም ነበረ። ትግስት፣ እስኪ በጠቅላላ ይሄ የማህበረሰብ ድረገጽን ሁልጊዜ የምትሰሪው ስራሽም ስለሆነ ምን የተለየ ለውጥ አምጥቷል ታያለሽ? በኦሮሚያ ተቃውሞ ውስጥ እንግዲህ መረጃን በቀላሉ በማስተላለፍና መረጃንም በቀላሉ በማግኘት ሶሻል ሚዲያ በተለይ ደግሞ በእኛ ሪጅን ላይ ማለት ነው። በኢትዮጵያ እንጀነራል እና በኦሮሚያ ፌስቡክ ነው በጣም ብዙ ሰው የሚጠቀመው። ከሌሎቹ ሶሻል ሚዲያዎች የማህበረሰብ ድረገጽ ያ በተሻለ መልኩ እና አጠቃቀሙም ይቀላል። ሌሎች ሚዲያዎች አንተ እንዳልከው በድሮ ጊዜ የተማሪዎች እንቅስቃሴ ወይም ምንም አይነት ተቃውሞ ሲነሳ በሬዲዮ ላይ በቪኦኤ በሌሎችም ሬዲዮዎች ላይ ብቻ ነው ሰዓት ጠብቀ ለሰላሳ ደቂቃ ወይም ለአንድ ሰዓት ምሽት ላይ የምታገኘው። ይሄ ግን በማንኛውም ደቂቃ በማንኛውም ሰዓት አንተ ጊዜ ካለ ኪስ ውስጥ ያለ መረጃ ነው። ስልክህን ብቻ አውጥተህ ማየት ነው። በመስጠትም በኩል ደግሞ ያለውን ነገር ወዲያው ሀንድሉ ኢዚ ስለሆነ እዛው አንስተህ እዛው ለዓለም የምታደርስበት ነገር ነው እና ሁሉም ሰው ያገኘዋል። ዴሞክራሲያዊ አድርጎታል የመገናኛ ብዙሃንን ተጠቃሚነት። እንደዚሁም ደግሞ መረጃ የመስጠት አንድ ሰው በፎቶግራፍም ሆነ በጽሁፍ መረጃ ለፈለገው ሰው ለማድረስ ዴሞክራሲያዊ አድርጎታል። በፊት በአለም አቀፍ የመገናኛ ብዙኃን በኢትዮጵያ ቴሌቪዥን ይነገሩ የነበሩ ዜናዎችን አሁን ማንም ሰው ከማንም ቦታ መስጠት ችሏል። ግን መረጃ ደግሞ ሁልጊዜ በጥሬው በሚወጣ ጊዜ አንደኛ ብዛት ይኖረዋል፣ ሁለተኛ የሚወጣው መረጃ ማረጋገጥ ያስፈልጋል። እና እንዴት ታዩታላችሁ? በተለይ የጋዜጠኛ ሚና ምን ይመስልሻል? እዚህ ላይ በጣም ልክ ነው። ክሱ ጋር የሚወጡ ነገሮች ሁሉም ልክ ናቸው። ሁሉም ዲስሚስ አድርገ ልክ አይደለም ማለት ትችላለህ። አሁን በአረብ ስፕሪንግ ጊዜ፣ በተለያዩ ጊዜዎች ጋዜጠኞች በጣም ተጠቅመውበታል። ግን ሲጠቀሙ ለምሳሌ አንድ ሰው ፎቶ አንስቶ እንበልና አምቦ ላይ የተካሄደ ሰልፍ ነበረ ይልካል ስታየው የት ነው ይሄ ቦታ? መንገዱ የአምቦ ይመስላል ወይ? ከኋላ ያሉት ሰዎች የዛ አካባቢ ይመስላል ወይ? ይሄ ነገር የዛሬ ነው ወይ? ፎቶ ውስጥ እውነት ዛሬ የተነሳ ነው ወይ ብላ ሄደ ማየት ይችላል።